የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንትና በአዲስ አበባ መስተዳደር ያቀረበው የህገ ወጥ የመሬት ወረራ እና ያለ አግባብ የተያዙ ቤቶችን የሚያሳይ የጥናት ውጤት ኢዜማ ከዚህ ቀደም ያካሄደውን ጥናት ያረጋገጠ ነው ሲል ገልጿል። የአዲስ አበባ መስተዳደር የኢዜማ ጥናት ያተኮረው ከለውጡ ወዲህ ላይ ሲሆን የህገ ወጥ ወረራው ከ997 ጀምሮ ጠንክር ባለ መልኩ እየተካሄደ ነው ብሏል። የአዲስ አበባ መስተዳድር በመግለጫው እንደገለጸው ኢዜማ የመሬት ወረራ ላይ በጥናት አገኘው ያለው ውጤት አንድ ሶስተኛ ትክክል ነው። ፀሐይ ዳምጠው ዝርዝር ዘገባ የአዲስ አበባ ከተማ አስተዳደር በህገ ወጥ መንገድ ቤቶችን መያዝን ጨምሮ ተፈጸሙ ባላቸው ህገ ወጥ ድርጊቶች ከ1997 እስከ 2012 ዓ ም ድረስ ባለው ጊዜ ውስጥ በህገ ወጥ መንገድ ከ1338 ሄክታር መሬት በላይ ተወረዋል ሲል ገልጿል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በበኩሉ በከተማው ከለውጥ ወዲህ ላለፉት ሁለት ዓመታት ከ213,000 ካሬ ሜትር ቦታ በህገወጥ መንገድ መያዙን በጥናት አረጋግጫለሁ በማለት ይፋ ማድረጉ ይታወሳል። የኢዜማ ፓርቲ ቃል አቀባይ አቶ ናትናኤል ፈለቀ ለአሜሪካ ድምፅ እንደገለጹት በከተማ አስተዳደር የተጠናው ጥናት ተገቢ ነው ይላሉ። የትላንትናውን መግለጫ ክብር ምክትል ከንቲባ የሰጡትን አዳምጠነዋል። በአጠቃላይ እኛ በከተማ ውስጥ ከመኖሪያ ቤት አቅርቦት ጋር እና ከመሬት ጋር በጥናታችን ያገኘነውን ውጤት የሚያረጋግጥ እንደውም እኛም ከሰራ ነው እና ከደረስንበት በባሰ መልኩ ችግሩ ስር የሰደደ መሆኑን የሚያሳ በጣም ብዙ መሬት እና በጣም ብዙ መኖሪያ ቤት ያለ አግባብ ከህግ ውጭ ሲተላለፍ እና ሲወረር ያረጋገጠ መግለጫ ሆኖ ነው ያገኘ። ይህንን ጥናት ስናጠና የእኛ በሁለት አመት መገደብ የደረሱን ጥቆማዎች የችግሩ አሳሳቢነት በጣም ከመጨመሩ ጋር ተያይዞ እና ደግሞ የእኛም አቅም ውስንነት ያለበት ሆኖ ነው እንጂ ችግሩ እንዳለ የእኛም ጥናት እነሱ በኋላም እንግዲህ አጥንተን ደረስንበት ያሉት ያረጋገጠው ነው። የአዲስ አበባ ከተማ ምክትል ከንቲባ አዳንች አቤቤ ትናንትና የጥናቱ ውጤት ላይ በሰጡት መግለጫ ኢዜማ በጥናቱ በህገወጥ መንገድ ወረራ የተፈጸመበት ካለው መሬት ውስጥ የተወሰነ መሬት በአዲስ አበባ ውሃና ፈሳሽ የተያዘ መሬት ነው። ነገር ግን ኢዜማ መግለጫውን ሲያወጣ ከተማ አስተዳደሩ በጥናት ላይ ነበር ብሏል። ዜማ ባለፈው አንድ ጥናት አካሂዶ ወደ ሁለት መቶ እንደዚህ የሚሆን ሄክታር መሬት በገወጥ መንገድ ታጥሯል ብሏል። ግን የዜማ መግለጫውን ሲያወጣ እኛ ጥናት ውስጥ ነው ያለነ ነግረናቸው አለ። እነሱም በአካል ተገናኝተ ከዛ በፊት የፓርቲውን መግለጫ መለስ ብላችሁ የብልጽግና ፓርቲ ነሐሴ ላይ መግለጫ አውጥቷል። ፓርቲ ጥናት ይደረግ የአመራር ለውጥም በፍጥነት ተደርጎ አሁን አዲስ አበባን እየመራ ላለው አመራር የተሰጠን የስራ አቅጣጫ በዚህ ዘንድ የሚነሳውን የአሰራር ብልሽት ማስተካከል ነው። ነገር ግን ኢዜማም ይሁን ሌላም ይሁን ግብአት ካመጣ እሰየው ብለን እንደ ግብአት እንጠቀማለን። የጋራ ሀብታችን ነው። ስለዚህ የኢዜማን እንደ ግብአት ወፍደ ነው ስናየው፣ ሁለት ሶስተኛው የአዲስ አበባ ከተማ ውሃና ፍሳሽ ንብረት ለጊዜው ግንባታ በማካሄድ የያዛቸው ቦታዎች እንጂ ሌሎች ሰዎች ያጠሩት አይደለም። አንድ ሶስተኛ የሚሆነው ግን በትክክል የተወረረ የታጠረ መሆኑን አይተናል። እነሱ ካመጡት ኢዜማ ጥናቱን ማካሄድ በጀመረበት ወቅት ለከተማ መስተዳደሩ ጥሪ አቅርቦ ነበር ይላሉ አቶ ናትናኤል። መጀመሪያ ምንድን ነው ብለን ሰኔ አስራ ሁለት አካባቢ ነው ጥናቱን የጀመርነው። ምን ብለናቸው ነበረ? እንደዚህ አይነት ጥናት እያጠናን ነው እና እንደዚህ እንደዚህ እንደዚህ ግብአት እንፈልጋለን ከእናንተ ብለን ጠይቀናቸው ነበረ። የዛኔ የከተማው አስተዳደር ራሱ የመሬት ልማት ኤጀንሲው የቤቶች አስተዳደሩ ለእኛ ጥያቄ መልስ ለመስጠት ፈቃደኛ አልነበሩም። ከዛ በኋላ ላይ እንደገና መልሰው ደግሞ ጥናታችንን አጠናቀን ለሕዝብ ይፋ ከማድረጋችን በፊት ጥናታችን ያገኘነው ግኝት ይሄ ነው፣ እኛ በጥናታችን ብቻ ግማሽ ብቻ እንዳይሆን የተሟላ ሪፖርት እንድናቀረው ከሁሉም ወገን የሸፈነ እንዲሆን የእናንተ ምላሽ ስጡን ብለን ለሶስቱ አካላት ድጋሚ ደብዳቤ አስገብተን ነበር ለመሬት ልማት ለቤቶችና እና ለከተማ አስተዳደሩ ለዛም ምላሽ ለመስጠት ፈቃደኛ አልሆኑ እንደ ከተማ መስተዳደሩ ገለጻ ስልሳ ስድስት መንደሮች ከሁለት መቶ ሺህ በላይ ሰዎች የሚኖሩበት በህገ ወጥ መንገድ ተመስርቶ እንዳለና በቤተ እምነቶች ስም በህገ ወጥ መንገድ መሬት መያዙም ተገልጿል። የከተማው ምክትል ከንቲባ በዚህ ዙሪያ የተወሰደውን እርምጃ እንዲህ ገልጸዋል። አስራ ስድስት ዓመት በላይ ሰፍረው የቆዩትን ሰዎች ለሀያ አመታት የኖሩትን ሰዎች አሁን ተነስተን ይሄ መሬት ህገወጥ ነው እና ይፍረስ ማለት ተገቢ ነው ብለን አላየነውም። ተጨማሪ ጥናቶችን አድርገን ለማህበረሰቡ የተለየ መፍትሄ ማድረግ እንዳለብን፣ ህገወጥነት ግን እንደ ህገወጥነት ታይቶ እየተስተካከለ ካልሄደ በስተቀር ረዥም ጊዜ ቆይተዋል፣ ምን ይደረግ እየተባለ የሚቀጥል ከሆነ ሊያጠፋን እንደሚችል ከህብረተሰቡ ጋራ ትምምን ፈጥሮ ለወደፊቱ ለእንደዚህ አይነት በማያጋለጠ መንገድ ማስቆም ይገባናል የሚል ነው። ይሄ አንድ ሺ ሄክታር እሱን አያካትትም ማለት ነው። ቤተ እምነቶች በብዙ መንገድ በተለያየ ቦታ ላይ ተገንብተው አግኝተናቸዋል። ቤተ እምነቶች መከላከል ያስፈልግ ነበረ ሳይገነቡ። አንዴ ከተገነቡ በኋላ ግን ራሳቸው ቤተ እምነቶቹ ኃላፊነቱ መውሰድ እንዳለባቸው ተማምነናል። ራሳቸው ኃላፊነቱ ወስደው ማፍረስ እንዳለባቸው እና ለአምልኮ እጥረት ገጥሟቸው ከሆነ ከተማ አስተዳደሩ የተቸገሩበት ቦታ ላይ በህጋዊ መንገድ እንዲያስተ አግዳቸው እሱን በተመለከተ እነሱ በወሰዱት ኃላፊነት መሰረት ማስተካከያ ሲያደርጉ የምንገልጸው ይሆናል ማለት ነው። የኢዜማ ቃል አቀባይ አቶ ናትናኤል የመንደር ምስረታና በህገ ወጥ መንገድ በቤተ እምነት ስም የተያዙ መሬትን በተመለከተ ፓርቲያቸው በጥናት እንዳላካተተ ገልጿል። የእኛ ጥናት ውስጥ በአጋጣሚ የሆነው ከቤተ እምነቶች ጋር የተያያዘ ጥናት የተያያዘ ቦታ አልነበረም። እኛ ጋር የነበረው ቦታ ለግሪን ኤሪያ ጤና ጥበቃ፣ ጤና ጣቢያ ሊሰራበት የነበረ እንዲሁም ደግሞ የመንግስት የመሬት ባንክ ውስጥ የነበረ መሬት የተወረረበት በግለሰቦች የተወረረበትን ያካተተ። ኢዜማ የከተማ አስተዳደሩ በጥናቱ ውጤት መሰረት ህገ ወጥ ተግባር ላይ የተሳተፉትን አካላት ወደ ህግ እንዲያቀርብ ስል ጠይቋል። የከተማ አስተዳደሩ በኩሉ ህገ ወጥ ስራውን የፈጸሙ ግለሰቦች በህግ እንድጠየቁ ወደ ፌዴራል ጠቅላይ ዐቃቤ ሕግና ለፌደራል ፖሊስ ለምርመራ ጉዳዩን ማስተላለፉን ገልጿል። ለአሜሪካ ድምፅ ጸሐይ ዳምጦ ከአዲስ አበባ